ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 3 2010 ዓ ም ፕሮግራማችን ጀመረ። በጸጥታ ስራው ላይ ተሰማርቶ ያለው የኢፊድሪ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ መደበኛ ፖሊስ በጋራ ከህብረተሰቡ ጋር ሆነው ብሎ የነበሩትን ብጥብጦች ማስቆም ችሏል። ዳግም እንዳይነሱ እንደውም በጋራ የመስራት ነገር ተጠናክሮ እየቀጠለ ነው ያለው። ሜጀር ጀነራል መሐመድ ተሰማ የመከላከያ ኢንዶክትሪኔሽን የህዝብ ግንኙነት ዋና ዳይሬክቶሬት ዳይሬክተር ናቸው። በድሬዳዋና ጅግጅጋ ያለውን ወቅታዊ ሁኔታ ከሚያብራሩበት ውይይት የተወሰደ ነው። በዘገባ ማለትም በአብይ ርዕስ እንመለስበታለን። የዳያስፖራ ትረስት ፈንድ አማካሪ ምክር ቤት ተቋቁሟል፤ ከዋና ዋና ዜናዎቻችን መካከል አንዱ ነው። በሁለተኛው አጋማሽ በሐሙስ መደበኛ ዝግጅቶች ቦታ ወቅታዊ ጉዳዮች ይስተናገዱበታል። ሰላም እንደምናመሻቸው አድማጮች፣ ዛሬ የምናስተናግዳችሁ ቆንጅ ይታየና፣ ጤና ይስጥልኝ አዲሱ አበበ ነን። አሁን ዜና። በደረሰባቸው ጉዳት ምክንያት ወደ ተለመደ ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል። በጅጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የመከላከያ ሚኒስቴር በበኩሉ የሚታዩ መሻሻሎች እንዳሉ ጠቁሟል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የዳያስፖራ ትራንስ ትረስት ፈንድ አማካሪ ምክር ቤት አቋቋሙ። ቀደም ሲል በዜናው ጠቆም እንዳደረግ ነው። አስራ አምስት አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ የአባላቱን ስም ዝርዝር ይፋ በሚያደርገው ደብዳቤ አያይዘው በዛሬው ዕለት በትዊተር ገጻቸው ላይ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ ለትረስ ፈንዱ አማካሪ ምክር ቤት የተካተቱበት ግለሰቦችና ቡድኖች ላሳዩ ተነሳሽነት ምስጋና አቅርበው ኃላፊነታቸውን እንዲወጡም ጠይቀዋል። የምክር ቤቱ ሰብሳቢ ሆነው የተሰየሙት በካሊፎርኒያ ስቴት ዩኒቨርሲቲ ሳንበርዳኒኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ ፕሮፌሰር አለማየ ገብረ ማርያም ሲሆኑ ባለሙያዎችና የመብት አራማጆቹ በስብጥር የተካተቱበት ስብስብ ነው። በተባበሩ መንግስታት ድርጅት የልማት መርሃ ግብር፣ በዓለም ባንክ፣ በታዋቂ ዩኒቨርሲቲዎች ተመራማሪዎችና ፕሮፌሰሮች ዝነኛ በሆኑ ዓለም አቀፍ ተቋማት የሚሰሩ ትውልድ ኢትዮጵያውያንና ኢትዮጵያውያን አሉበት። የምክር ቤቱ ሰብሳቢ የሚሆኑትን ፕሮፌሰር አለማየሁን ጨምሮ ከዚህ ቀደም የኢትዮጵያን መንግስት በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች ውስጥ አርቲስት ታማኝ በየንና አቶ ኦነግ ሜቶም ይገኙባታል። ጠቅላይ ሚኒስትር ኦባንግ ሜቶ ኦባንግ ሜቶ ይገኙበታል። ይቅርታ አመሰግናለሁ ቆንጅት። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሻለች ኢትዮጵያን ለመገንባት በሚደረገው ጥረት የበኩላቸው እንዲወጡ ባቀረቡት ጥሪ በቀን ቢያንስ አንድ የአሜሪካ ዶላር በመለገስ ለተለያዩ የልማት ስራዎች ድጋፍ እንዲያደርጉ መጠየቃቸው አይዘነጋም። መላው የኢትዮጵያ አንድነት ድርጅት መኢአድ አንቀጽ 39 ሀገር ለማፍረስ የተቀመጠ ድንጋጌ ነው ሲል ኮነነ። ይህ ድንጋጌ ይሻር ሲልም ጠይቋል። በሶማሌ ክልል የዜጎችን መብትና ደህንነት ለማስጠበቅ መንግስት ወቅታዊ እርምጃ እንዳልወሰደም አስታወቋል ለተፈጸመው ጥፋት ባለስልጣናት እንዲጠየቁም መኢአድ ጥሪ አቅርቧል። ይህንንም በመጽሄት ክፍለ ጊዜ እናካትታለን። የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራ ኦነግ በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶም በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታውቋል። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻ አውጪ ግንባር ጋር በአስመራ የደረሰውን ስምምነት ዝርዝሩን የያዘ ዘገባ በሁለተኛው አጋማሽ እናቀርባለን። በኢትዮጵያ ውስጥ ሰብአዊ መብቶች እንዲከበሩና አሳታፊ አስተዳደር እንዲኖር የሚጠይቀውን የዩናይትድ ስቴትስ ሕግ ኤችአር 128 ከሚያራምዱት የዩናይትድ ስቴትስ ምክር ቤት አባላት አንዱ የኮሎራዶ ክፍለ ሀገር ኮንግረስማን ማይክ ኮፍማን አዲሱን ጠቅላይ ሚኒስትር አብይ አህመድን የፖለቲካ እስረኞች በመፍታታቸውና ከኤርትራ ጋር የሰላም ስምምነት በማድረጋቸው አሞግሰዋቸዋል። የኦሮምኛ ክፍል ባልደረባችን ሶራ ሀላኬ ኮንግረስማን ኮፍማንን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍሳይ ታቀርባለች። ሪፑብሊካዊው የዩናይትድ ስቴትስ ምክር ቤት አባል ማይክ ኮፍማን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በወሰዷቸው አዎንታዊ ተግባሮች ደስተኛ መሆናቸውን ገልጸው ኢትዮጵያን የመጎብኘት ጉጉት እንዳላቸው አውስተዋል። ጠቅላይ ሚኒስትር አብይ የፖለቲካ እስረኞችንና ሌሎች እስረኞችን በመፍታታቸው እንዲሁም ከኤርትራ ጋር የሰላም ስምምነት በማድረጋቸው አሞግሰዋቸዋል። አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ወቅት በሀገሪቱ ሰብአዊ መብት እንዲከበር የሚጠይቀውን የዩናይትድ ስቴትስ ሕግን ኢህአዴግ ተቃውሞ ነበር ይላሉ ሪፑብሊካዊው የምክር ቤት አባል ዩናይትድ ስቴትስ ኢትዮጵያን አስመልክቶ በሰብአዊ መብት ላይ አለማት ኮሯ ስህተት ነበር ብለዋል። የቀድሞው የኢትዮጵያ መንግሥት እንደ አሁኑ ሁሉ በአሸባሪነት ላይ በሚደረገው ትግል ይተባበር ነበር። ዩናይትድ ስቴትስ ታዲያ ቅድሚያ የሰጠችው በአሸባሪነት ላይ ስለነበር ነበር፣ ሰብአዊ መብትን በሚመለከት ቸልተኝነት አሳይታለች። ይህም ትልቅ ስህተት ነበር። ዩናይትድ ስቴትስ እንደዛ አይነት ስህተት መድገም የለባትም። ማይክ ኮፍማን አያይዘውም ኤች አር 128 የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በአዲሱ ጠቅላይ ሚኒስትር አስተዳደር በኢትዮጵያ ስለ ሰብአዊ መብት ረገጣ ክስ ለመመርመር የተደራሽነት ዋስትና አግኝተው ምንም አይነት ችግር እንዳልገጠማቸው ዘይድ ቢን ራአድ በስልክ ነግረውኛል ብለዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለተቀናቃኛቸው ለሪያቅ ማሻርና ለሌሎችም አማጺያን አጠቃላይ ምህረት ሰጡ። የምህረት አዋጁ ዛሬ ሐሙስ ነው በመንግስቱ ራዲዮ ይፋ የተደረገው። የምህረት አዋጁም ሚስተር ኪር እና ሚስተር ማሻር ሱዳን ዋና ከተማ ካርቱም ውስጥ የስልጣን መጋራ ስምምነት ከተፈራረሙ ከሶስት ቀናት በኋላ ትናንት ተግባራዊ መሆኑን ዜናው አመልክቷል። ሁለቱ ወገኖች በተፈራረሙት ውል መሰረት ማሻር በስደት ከሚኖሩባት ከደቡብ አፍሪካ ወደ ሀገራቸው የመለሱና ከአምስቱ የአገሪቱ ምክትል ፕሬዚዳንቶች አንዱ ይሆናሉ ማለት ነው። የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ጆሴፍ ካቢላ እንደገና ለመመረጥ ላይወዳደሩ መወሰናቸውን ዩናይትድ ስቴትስ በደስታ ተቀብላለች። ገዢው ፓርቲ ያለች ዩናይትድ ስቴትስ የኮንጎ ገዢ ፓርቲ ካቢላን ሳይሆን ሌላ ሰው በእጩነት ሊያቀርብ መወሰኑ የሀገሪቱ ዲሞክራሲን ወደፊት የሚያራምድ ትልቅ ውሳኔ ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኒውዎርት ባወጡት መግለጫ ሚስተር ካቢላ የኮንጎን ህገ መንግስትና እንደ ኤሮፓውያን አቆጣጠር በ2016 የተደረሰውን ስምምነት ላያከብሩ ዝግጁ መሆናቸውን የሚያሳይ በመሆኑ አበረታች ሆኖ አግኝተነዋል ብለዋል። አክለውም የኮንጎ ህዝብ ጥቃት ይደርስብናል ብሎ ሳይሸማቀቅ ሀሳቡን በነጻነት መግለጽ ይኖርበታል ብለዋል። የኮንጎ የምርጫ ኮሚሽንና ባለስልጣናቱ በመጪው ታህሳስ የሚካሄደው ምርጫ ተአማኒ እንዲሆን አስፈላጊውን ዝግጅት ሁሉ እንዲያደርጉ እናሳስባለን፣ ሲሉም የውጭ ጉዳይ ሚኒስቴር ቃል አቀባይዋ አስታውቀዋል። ጆሴፍ ካቢላ የቀድሞ የአገር ግዛት ሚኒስትሩ ኢማኑዌል ራማዛኒ እንዲወዳደሩ ድጋፍ ሰጣለሁ ሲሉ አስታውቀዋል። 80 ሚሊዮን ህዝብ ያላት ያቺ ሀገር ከአውሮፓውያን ቅኝ ገዢዎች ነጻ ከወጣችበት እንደ አውሮፓውያን ከ1960 ዓ.ም ወዲህ ሰላማዊ የስልጣን ሽግግር የሚባል አግኝታ አታውቅም። በሳውዲ የተመሩ ይቅርታ ማይክራፎን የተቆርጠው ነው። በሳውዲ የተመሩ ኃይሎች ዛሬ የመን ውስጥ ሺያ አማጽያንን ኢላማ አድርገው በአካሄዱ ሲያየር ጥቃት አንድ ኦቶቡስ መጥተው ሲያበቁ ቢያንስ አርባ ሶስት ሰዎች ተገደሉ። ብዙዎቹ ልጆች መሆናቸውን የየመን የጤና ባለስልጣናት ገልጠዋል። ዓለም አቀፍ ቀይ መስቀል በሰጠው መግለጫ እኛ የምንረዳው አንድ ሆስፒታል በጥቃቱ የተገደሉ ዕድሜያቸው ከ15 ዓመት በታች የሆኑ 29 ልጆችን አስከሬኖችንና አርባ ቁስለኞችን ተቀብለዋል ብለዋል። በሌሎች ምንጮች መሠረት ቁስለኞቹ ከ60 ይበልጣሉ። የአየር ጥቃቱ የደረሰው የሁቲ አማጽያን ጠንካራ ይዞታ በሆነውና ከሳውዲ በሚዋሰነው ሰሜን የመን ሲሆን አውቶቡሱ የተመታው ሳድአ ክፍለ ግዛት በሚገኝ ገበያ ላይ መሆኑም ታውቋል። እማኞችና ከስፍራው የተቀዱ ቪዲዮዎች ደም በደም የሆኑ ሕፃናት ቃሬዛ ላይ ተንጋለው ዶክተሮች ሲያክሟቸው ይታያሉ። በሳውዲ የሚመራው ጥምረት በበኩሉ ጥቃቱ ዓለም አቀፍ ሰብአዊ መብት ሕግን በተከተለ መንገድ የተወሰደ እርምጃ ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የተጀመረው ፕሮግራም አድማጮች በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታዬና እኔም አዲሱ አበበ ነን። ጠቅላይ ሚኒስተሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው የመከላከያ ሰራዊቱ። እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስተሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ህይወት የጠፋበትንና ብዙዎችን ያፈናቀለና ዘውግ ለይቶ የደረሰ ጥቃት ምንነት መንስኤና የፌዴራል መንግሥቱን ሚና አስመልክቶ ከተሰናዳ ቅንብር የተወሰደ ነው። ቆየት ብሎ ተሰሟቸዋላችሁ። አሁን ወደ ዕለቱ አብይ ርዕስ በደረሰባቸው ጉዳት ምክንያት ወደ ተለመደ ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅግጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል። በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የመከላከያ ሚኒስቴር በበኩሉ መሻሻሎች እየታዩ እንዳሉም ጠቁሟል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጅጅጋ በሰሞኑ ብጥብጥ የደረሰውን ጉዳት እያብላላች ቀጣይ ሁኔታዎችን እያሰበች ነው። እንደገና በሁለት እግር መቆም ግን በተለይ የብጥብጡ ሰለባ ለሆኑት አስቸጋሪ ሆኗል። ከቅዱስ ሚካኤል ቤተ ክርስቲያን መጠለያ ወደ ቤታቸው ተመልሰውና ከበራፎቻቸው ሰብሰብ ብለው የደወሉልን ነዋሪዎች ይህንኑን ያንጸባረቁት። ባለትዳርና የአንድ ልጅ አባት መሆኑን የገለጸው ሶስት ባጃጅ ተሽከርካሪዎች የተወሰዱበት የመጀመሪያ ደዋይ አስተያየቱን ይቀጥላል። አካባቢያችን ገብተናል የተወሰነ ወደ መኖሪያ ቤታቻችሁ መኖሪያ ቤት በለው በቃ የሌለው መኖሪያ ቤት ማለት ነው። መኝታ ፍራሽ የሌለው መኖ ክብሪት አልተውልኝም። ለኔ የስራ መንቀሳቀሻ ኔ ሶስት ባጃጅ ነበረኝ። ከሶስቱ አንዱ እንኳን አልተረፈልኝም። ጅጅጋ ውስጥ አብዛኛው አበሻው ማህበረሰብ የሚኖረው በግል ኑሮ ነው። የመንግስት ስራ ላይ የተሳተፈ በጣም ጥዳት ምናምን ተላላኪ ምናምን እንጂ የለም አንዳንድ ነው ያለው እንደዚህ አይነት የመንግስት ስራ ላይ ከመቶ ዘጠና አምስት ፐርሰንቱ የግል ሰራተኛ ነው የራሱን ድርጅት የሚያንቀሳቀስ ነው። ያ ሁላ ህዝብ አሁን ያለውን ንብረትና የግል ነገሩ ተዘርፎበት ይኸው ቁጭ ብሎ ተሰልፎ ሜዳ ሌላው ስራ እየሰራ ነው። አሁን የወንድሞቻችን ሶማሌ ወገኖች ስራቸውን ጀምረዋል የተወሰኑት። እኛ ግን በምን እንስራ ነው የምንሰራ ወጣን? አሁን በምናችን እንንቀሳቀስ? የግል ስራ ነበረን። የግል ስራችን ተወሰደብን፣ ተዘረፈ። ምንድን ነው መፍትሄው? አሁን ህዝቡ ቁጭ ብሎ ስለሁን ያው አሁን ዛሬ አዲስ የሆነ ነገር ቢኖር ምንድን ነው፣ አበሻው ህዝብ እየጎረፈ ወደ ሀረር እየሄደ ነው እየተሰደደ ነው። ልጅና ሚስት ያለው ልጅና ሚስቱን እየላከ ነው። ወንድ ወንዶቹ አትሂዱ እያልን ነው እኛ፣ ደግሞ ምክንያቱም ተወልደን ያደግንበት ሀገር ላይ ወዴ ነው የምንሰደደው? ማስረጃም የሌለን ሰዎች ነን እኛ። ስለዚህ የመንግስት አካል የሆነ መፍትሄ ያደርግልን። ቁጭ ብለን እኛ እህል እህል ምን ያደርግልናል እኛ የሰው ልጅ ል ረሀብን ይችላል። እኛ ረሀብ እንችላለን። መብት፣ ፍትህ ፍትህ ብቻ ነው ያጣነው ፍትህን ያጣነው እኛ። አይዟቹ ያለን የመንግስት አካል አንድ የለም። እኔ ጎረቤቴ ይህ ወንድሟ አጠገብ ያለ አርባ ሺህ ብር እና የአንገት ወርቋን ምን ሆነ እቤት ውስጥ ያለውን ነገር ከጨረሱ በኋላ ሳምሶን አይቱን ክፈች ብሎ ከፍተው ወስደውባት ሰራተኛዋን ፈንክተው ፈንክተው የለቀቋት ልጃለች። እንደዚህ ሆኖ በምናችን ስንንቀሳቀስ ምን እናደርግ? የተዘረፉ ንብረቶች አሁን በየሜዳው ላይ ቆመዋል መኪናዎች ተሽከርካሪዎቻችን በቃ ጥላው ጥላውት በየሜዳው ላይ አሉ፣ ተሰብረው ጎማ ተዘርፎ ሞተር ወርዶ ተቃጥለው ምናምን አሉ። አንዳንዶቹ ደግሞ ሰብስበው ያስቀመጡልን አሉ ቆይ ኮሚቴ እንትን ይበልና ራሳቸው የሆነ በታርጋና በሊብሪያችሁ ይሰጣችኋል የተባልም አለ። ስለዚህ እኛም ሰላማችን እንዲረጋገጥ፣ አሁን አሁን ያለውን አለም እኛ ያሳሰበን ያለው ከዚህ በኋላ ምን ዋስትና አለን? እኛ እዚህ ሀገር ለመኖር ምን አይነት ዋስትና አለን? ምንድን ነው የመኖር መብታችንን? ይኸው የእኔ ልጅ የሁለት አመት ከስድስት ወር ልጅ ነው ጥይቱ ድሽ ድሽ እያለ እንዲሁ ሌሊቱን ሙሉ እየቃዠብኝ አሁን በሽተኛ ሆኖብኛል፣ ተኝቶብኛል። እንዲሁ እየቃዠብኝ ያለው ልጅ ህጻን ልጅ እንኳን ሳይቀር እየቃዠብን ያለው። ሌላው የጂጂጋ ከተማ ነዋሪም እንደዚሁ የደረሰባቸው ችግር በቂ ትኩረት እንዳልተሰጠውና ግራ መጋባታቸውን ተናግሯል። እዚያሁን ከተማ ውስጥ በቃ ምንም ነገር የለም። መንግስት ምንም አይነት የሚወስደው ምንም እርምጃ የለም። በቃ ምንም እየገባ አለም። የሚበላም የለም፣ የሚጠጣም ነገር የለም ቀይ መስቀልም ሰጥቶናል። ቀይ መስቀል ግን ለስንቱ ነው የሚበቃው? ከተማው በሙሉ ታውቃለህ፣ ምንም ነገር የለም ማለት ይቻላል። ወድሟል፣ ሁሉ ነገር የለም። ሱቆች ዛሬ ክፍት ናቸው፣ መከፈት ጀመሩ ሱቆች፣ አረ ምን ይጀምራሉ ሱቆቹ በሙሉ ባዶ ናቸው። የመንግስት መስሪያ ቤቶች፣ ድርጅቶች ስራ ጀምረዋል? ምንም የጀመረ ነገር የለም፣ ባንክም የጀመረ ነገር የለም ገና ገና ማለት ነው። ግራ ተጋብዘናል። በነገራችን ላይ ህዝቡም እየወጣ ነው፣ እኛም ራሷ ተስፋችን እየተሟጠጠብን። ዛሬም እንቅስቃሴዎች እንደቆሙ ነው እያልከኝ ነው ጅጅጋ ውስጥ አለ ግን የንግድ ማዕከላት የሉም፣ ባንክ የለም። ታቃለ ምንም አይነት በቃ ህዝቡንም እያስፈራሩ ነው። ህዝቡ ፈርቶ እየወጣ ነው። በቃ ተስፋ አጣ። ምንም ተስፋ የለንም። መከላከያ ገብቷል፣ ሰላም ነን። ግን ከዚህ በኋላ ያለው ነገር ግን ያስፈራል። ታቃለ እንቅስቃሴ አለ ስትለኝ የምን እንቅስቃሴ ነው ያለው? የሰው እንቅስቃሴ በቃ መንገድ ላይ ብቻ መንቀሳቀስ እንችላለን። እሱ ይሄ ልክ ነው። ሰላማችን እንትን ብሏል። ግን ምንም ነገር እየገባም ሰው ብቻ እየወጣ እንጂ ምንም እየገባ ነገር እንጂ፣ መስሪያ ቤቶች፣ ድርጅቶች፣ ባንኮች፣ ሱቆች በሙሉ ዝግ ናቸው። ሰዓት ነው። በቃ የተዘረፉ ባንኮች ይችላሉ ከዚህ በኋላ ዋስትና ምንድን ነው በሚለው እስካሁን አልተከፈቱም ገብቷል ምንም በቃ ባንክ ደግሞ ከሌለ ሰው ምንም በቃ ገንዘብ ራሱ የሚበላ ነገር ራሱ ቢመጣ ይሄ ነገር እስከ መቼ ነው ነው አሁን ዋስትና የለንም በሚል ምንም እየሰራ አለም። እያለቅን ነው እባካችሁ፣ እሳችን አሰሙልን፣ እባካችሁ፣ እባካችሁ። የኢትዮጵያ የመከላከያ ሚኒስቴር በበኩሉ በጅጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን አስታውቋል። የሚታዩ መሻሻሎች መኖራቸውንም ነው የሚኒስቴሩ ቃል አቀባይ ሜጀር ጀነራል መሀመድ ተሰማ ለሀገር ውስጥ የመገናኛ ብዙኃን የገለጹት። በጅግጅጋ በዋና ዋና መስመሮች አካባቢ አልፎ አልፎ ባጃጆችን መንቀሳቀስ የጀመሩበት ና መስመር ላይ ያሉ ጥቆችም መከፈት ጀምረዋል። ሌሎች የመንግስት ና የህብረተሰቡ የሚጠቀሙባቸው ማህበራዊ ተቋማትም እንዲከፈቱ በየደረጃው ባለ መንግስት አካል ጥረቶች እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ይህንን አጠናክሮ በመቀጠል ህዝቡ የህክምና፣ የምግብ አቅርቦት እና ሌሎች የትራንስፖርት እንቅስቃሴዎች ወደ መደበኛ ንቱ እንዲገባ ጸጥታው ምቹ ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን ደግሞ እነዚህ ተቋሞችም ወደ ህዝብ እየገቡ ስራ እንዲሰሩ ግፊት እየተደረገ ያለበት ሁኔታ ነው የሚገኘው። ከጂጂጋ በተጨማሪ በደገሀቡር፣ በቀብሪ ዳህር እና በሌሎችም የሶማሌ ክልል አካባቢዎች የመከላከያ ሰራዊት መግባቱን የገለጹት ቃል አቀባዩ የማረጋጋት ስራ እየሰራ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። በተያያዘና በተጨማሪም ሙክታር ጀማል ላክልን ዘገባ አለ። በነገራችን ላይ ሙክታር ጀማል አዲሱ ዘጋቢያችን ነው። ለአማርኛም፣ ለአፋን ኦሮሞም የሚዘግብ ነው እና ዛሬ አየሩን የሚያሟሸው በሚቀጥለው ውይይት ነው እና ሙክታር ያወያየው የመከላከያ ኢንዶክትሪኔሽን የሕዝብ ግንኙነት ዋና ዳይሬክተሮች ዲሬክተር የሆኑትን ሜጀር ጀነራል መሐመድ ተሰማን ነው የወቅቱ የአካባቢ ሁኔታ፣ የሰላሙ ሁኔታ ምን ይመስላል ብሎ ላቀረበላቸው ጥያቄ በሚመልስ መልስ ነው የሚጀምረው ውይይቱ። ይሄ እንዳለ ሆኖ አሁንም ሁለት ችግሮች አሉ። አንዱ የአካባቢውን ሰላም የማይፈልጉ እና የሰሞኑን እውቀት እና ብጥብጥ ለማስቀጠል የሚፈልጉ ኃይሎች በህብረተሰቡ ውስጥ የተለያየ ፕሮፓጋንዳ እና የሽብር ቅስቀሳ እያደረጉ ነው ያለው። አሁንም ብጥብጡ ይጀምራል። ስለዚህ ከዚህ አካባቢ ብትወጡ ይቻላል። ወዘተ የሚል ቅስቀሳዎች አሉ። ይህንን ሁሉም የጸጥታ ኃይሎች በቅንጅት አካባቢ ከመጠበቅ ባለፈ ወደ ህብረተሰቡም እየገቡ የሀገር ሽማግሌዎች ጋር በመሆን ለእንደዚህ አይነት ነገሮች ህዝቡ መሸበር እንደሌለበት እና መረጋጋት እንዳለበት ስራዎች እየተሰራ ያለበት ሁኔ አፍሪካ ነው ጀነራል፣ በተለይ አሁን ቶብሶች ቆመው ወደ ጅቡቲ እየሸሹ መሆኑን እንደዚያውም ደግሞ ሌሎችም ወደ የተለያዩ ከተሞች ከጅጅጋና ከድሬዳዋ ከተሞች በተለይ እየወጡ መሆኑን ነው እየሸሹ መሆኑን ነው። ለዚህ ደግሞ ስጋት የሚያነሱት ልዩ ሀይሎች ትጥቃቸውን ሳይፈቱ ነው ወደኋላ ያፈገፈጉት ወይ ደግሞ ወደ ጫካ የገቡት መልሰው ጥቃት ሊፈጽሙ ይችላሉ። በግጭቱ መሀል ደግሞ ልንጎዳ እንችላለን የሚል ስጋት ነው። ይሄ ስጋት ሽሽትንና ስደትን እየፈጠረ ነው። ይህም በተመለከተ ምንድን ነው የሚ እንግዲህ ከሁለት ቀን በፊት የነበረ ሁኔታ ያው ህይወት የሚጠፋበት ብዙ ንብረቶች የሚወድሙበትና ሁሉም አገልግሎቶች የቆሙበትና ከፍተኛ የፀጥታ ችግር የነበረበት ሂደት ነው የነበረው። አሁን በአሁኑ ሰዓት ያንን ችግር ሱን ማድረግ ተችሏል። እነዚህ አሁን የምትላቸው ነገሮች የዛው ተቀጽል ላይ ሆኑና ደረጃ በደረጃ ህብረተሰቡን እያረጋጉ ህገወጥ የሆኑ ሀይሎችንም ቢያንስ የህግ የበላይነትን አካባቢ በማስፈን ወደ ህግ እንዲቀርቡ በማድረግ ህብረተሰቡና ና የጸጥታ ሀይሉ በጋራ ሆኖ እየሰራ ሊፈቱ የሚችሉ ችግሮች ናቸው። ትልቁ ነገር ህይወት እያለፈ ነው የነበረው፣ ንብረቶች እየወደሙ ነው የነበሩት፣ ችግር ሲደርስ የነበረው የጸጥታ ሁኔታ አሁን ሀንድል ተደርጓል። በተለይ አሁን ጥቃት መልሶ ሊያገረሽ ይችላል በሚለው ህዝቡ የሚፈራው ምንድን ነው፣ ልዩ ሀይሉ ትጥቅ አልፈታም፣ ልዩ ሀይሉና መከላከያው ወይ ከሁለቱ አንዱ እያስተዳደረ በሌለበት በተለይ ወደ ኋላ ያፈገፈጉት ተቃካ ጥቃት ሊያደርሱ ይችላሉ የሚለው ስጋት ምን ያህል ነው? ትጥቅ የታጠቀው የፌዴራል ወታደርና መከላከያ ብቻ ነው ወይ የክልል ኃይልም ነው በፀጥታ ስራው ላይ ተሰማርቶ ያለው። የኢፌድሪ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ መደበኛ ፖሊስ በጋራ ከህብረተሰቡ ጋር ሆነው ብሎ የነበሩትን ብጥብጦች ማስቆም ችሏል። ዳግም እንዳይነሱ እንደውም በጋራ የመስራት ነገር ተጠናክሮ እየቀጠለ ነው ያለው። እዛ የሽብሩና የብጥብጡ አካል የሆኑ የተወሰኑ ወገኖች ከዛ ራቅ ብለው መልሰው እንደዚህ አይነት ስራ ለመስራትም ህዝቡንም ለማሸበር የሚያደርጓቸው የፕሮፓጋንዳ ስራዎች አሉ። እነዚህንም ደረጃ በደረጃ ወደ የመንደሩ ወደ የቀበሌው የገባ የጸጥታ ኃይሉ የሀገር ሽማግሎችም እጓሶችም ስራ እየሰሩ ያለበት ሁኔታ ነው ያለ። ትልቅ ስጋት አይሆንም። ከዛ በላይ ግን ትልቁ ስራ መሰራት ያለበት አሁን ህብረተሰቡ ቢያንስ የውሃ፣ የምግብ፣ የመብራት፣ ህክምናና የትራንስፖርት አገልግሎት ማግኘት ስላለበት፣ ጎን ለጎን እነዚህም መንግስታዊና ህዝባዊ ተቋማት እንዲሰሩም ስራዎች እየተሰሩ ነው ያለው። የመጨረሻ ጥያቄ አንድ ጥያቄ ምናልባት በህዝቡ መሀል ውዥንብር እየፈጠረ ያለውን አንድ ጥያቄ ልጠይቅዎት። የቀድሞ ፕሬዚዳንት አቶ አብዲ ሙሐመድን በተመለከተ የአቶ አብዲ ሙሐመድ ደህንነትና ሁኔታ ምን ላይ ነው ያለው? አንዴ መተዋል ይባላል፣ አንዴ ታስረዋል ይባላል። የተለያየ ውዥንብር ስላለ ይህንን ግልጽ ቢያደርጉልን። እኛ እንዳልኩህ የተቃጠሉትን ንብረቶች እየወደመ ያለውን ህይወት የመጠበቅና ሰላም በማምጣት ስራ ላይ ነው ቢዚ ሆነን ያለ ነው። ስለዚህ እሳቸውን በተመለከተ ከሚመለከተው ከሌላው አካል ጋር መነጋገሩ የተሻለ ይመስለኛል። ምናልባት ማንጋ ነው እንደዛ አይነት መረጃ የሚገኘው። ህዝቡ ወደ ውዥንብር እንዳይገባና ግልጽ እንዲሆን ብዬ ነው። ጀነራል፣ አዎ፣ የመንግስት ኮሚኒኬሽን አለ፣ ሌሎች ቢሮዎች ስላሉ በነዛ በኩል ይህን በዛ በኩል ብታደርጉት። እኛ ግን የጸጥታ ስራውን ካሉት የመንግስት አካላቶች ጋር ሆነን በጋራ እየሰራና ያለ ነው። በጣም ነው ማመሰግነው። ኔ አመሰግናለሁ። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በነገራችን ላይ ሙክታር፣ እንኳን ደህና መጣ። አሟሸው አለለም እንዴት? ጥሩ ነው ደሞ በጣም መላው የኢትዮጵያ አንድነት ድርጅት መኢአድ አንቀጽ 39 ሀገር ለማፍረስ የተቀመጠ ድንጋጌ ነው ሲል ኮንኗል። ይሄ ድንጋጌ እንዲሻርም ጠይቋል። መኢአድ በሶማሌ ክልል የዜጎችን መብትና ደህንነት ለማስጠበቅ መንግስት ወቅታዊ እርምጃ አልወሰደም ብሏል። ለተፈጸመው ጥፋት ባለስልጣናት እንዲጠየቁም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል። መኢአድ ዛሬ ረፋዱ ላይ የሰጠው መግለጫ በኢህአዴግ ዘመን በወጣው ህገ መንግስት ውስጥ እጅግ ዝነኛ በሆነው በአንቀጽ 39 ላይ ያተኮረ ይመስላል። የድርጅቱ የጽሑፍ መግለጫ ይህን ድንጋጌ ሀገር ለማፍረስ የተቀመጠ ነው ሲል ይከሳል። ዛሬ በርካታ ዜጎች የሚፈናቀሉት፣ የብዙ ዜጎች ሕይወት የሚጠፋው ይህ ድንጋጌ በመውጣቱ ምክንያት እንደሆነም ይከራከራል። ከዚሁ ጋር አያይዞም ቋንቋን መሠረት አድርጎት የተዘረጋው የፌዴራል ሥርዓት ውጤቱ ሕዝብን ከሕዝብ በማጋጨት የአገር ንብረት በማውደም ላይ ይገኛል፣ ሲል ስርዓቱን ይኮንናል። በአሁኑ ወቅት በሶማሌ ክልል የተፈጠረውን ችግርም የመያድ የጽሑፍ መግለጫ የሚያያይዘው ከዚሁ ጋር ነው። የድርጅቱ ጸሐፊ አቶ ካሳሁን አበባው ዛሬ ከክልሉ ወደ ኢትዮጵያ ሱማሌ በመሄድ አገራቸውንና ወገናቸውን ሲያገለግሉ የነበሩ ዜጎች ህገወጥ በሆኑ ግለሰቦች በዘራቸው የተነሳ ብቻ ተሰደዋል፣ ተጠቅተዋል እንዲገደሉ ተፈርዶባቸዋል። ንብረታቸውም እንዲወድም ሆኗል። ከዚህ በባሰ ሁኔታ ደግሞ ቤተ እምነቶች እንዲቃጠሉ ተደርጓል። መያድ ይህ እኩይ ተግባር የተፈጸመው ጥቅማቸው በተነካና ህዝብን ከህዝብ ለማጋጨት ጥረት በማድረግ ላይ ባሉ ግለሰቦች ደጋፊነትና አመራርሰጭነት እንደሆነ ያምናል። መያድ ለሀገሪቱ ፖለቲካዊ ችግሮች ሁሉ ወላጅ ነው የሚለውን የህገ መንግስቱን ድንጋጌ አንቀጽ 39 እንዲሻር የሚፈልግ ለመሆኑ ለቀረበ የጋዜጠኛ ጥያቄ ደግሞ የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ መልስ ሰጥተዋል። አዎ እንዲወጣ ነው የምንጠይቀው። ምንም ጥርጥር የለውም። የምንጠይቅበት ምክንያት ደግሞ እንዲወጣ የምንፈልግበት ህዝብን ከህዝብ የሚያጋጭና ነፍስ እስከ ማጣፋት ድረስ የደረሰ አገር ሊያፈርስ የሚችል አገርም ለማፍረስ የተቀመጠ አንቀጽ ነው ይሄ ሲቀዘቅዝ በእጅ ሲፋጅ ደግሞ በማንኪያ እንደሚባለው ሲመች አብረን እንድንኖር ሳይመች ደግሞ እንድንበታተን የተቀመጠ ስለሆነ ለኢትዮጵያ ሉዓላዊነትና ለኢትዮጵያ ክብር አይመጥንም። ያንገብ እንደ ህግ አግባብ ይህም ቢሆን በህገ መንግስቱ አግባብ ነው የሚታየው ዛሬ ተነስተን ነገ የምናሻሽለው አይደለም። የራሱ ሂደት አለው። መግለጫው በተለይ ሰሞኑን የሶማሌ ክልላዊ ብሔራዊ መንግስት ዋና ከተማ ጅግጅጋን ጨምሮ በሌሎች ከተሞች ውስጥ የተፈጸመውን ጥፋት ለማስቆም የፌዴራሉ መንግሥት ፈጣንና ወቅታዊ እርምጃ አልወሰድም ይላል አቶ ሙሉጌታ አበበ። የመከላከያ መግባት በራሱ እርምጃ መውሰድ ባለመቻሉ ያስከተለው ጥፋት ቀላል አይደለም። መከላከያ መንፈስ አይደለም፣ ገብቶ ህዝቡን ሊጠብቅ ካልቻለ በሆነ አምልኮ መልክ ወይም በሆነ ነገር ህዝቡን ማረጋጋት አይችልም። መከላከያ ከገባ አጥፊውን ኃይል መከላከል ህዝቡን ከጥቃት መጠበቅ አለበት። ትዕዛዝ አልተሰጠንም እስከ ማለት ድረስ እየተደረሰ አይናቸው እያየ ቤት የፈረሰ ቆመው ሰዎች የሞቱበት የገቡበትም ጊዜ ዘግይቷል። ከገቡም በኋላ ያደረጉት መከላከል ህዝቡን ከአደጋ ሊ ሊጠብቀው የቻለ መከላከል አይደለም። ይሄም መታሰብ አለበት። መያድ በመጨረሻም በየቦታው እየተፈጸመ ነው ያለውን በዘር ላይ የተመሰረተ ግጭት ወደ ከፋ ደረጃ በመሸጋገር ላይ መሆኑን በመጥቀስ መንግሥት አስቸኳይ እርምጃዎችን እንዲወስድ ይጠይቃል። በተለይም በዜጎችና በቤተ እምነቶች ላይ ለተፈጸሙ ኢ ሕገ መንግሥታዊ ድርጊቶች ባለሥልጣናትም ሆኑ ግለሰቦች ለፍርድ እንዲቀርቡ አጥብቆ ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለምሽቱ ያዘጋጀነው የመጨረሻ ዘገባ ደግሞ እንደሚከተለው ይቀርባል። በትግራይ ክልል የአረና ሉዓላዊነትና ዲሞክራሲ ፓርቲ በአሁኑ በለውጥ ጊዜ እየተባለ በአባላቶቼ ላይ ጉዳት እየደረሰባቸው ነው ሲል ገልጧል። የፓርቲው የሕዝብ አደረጃጀት ኃላፊ አቶ ተክለግዚ ወልደ ገብርኤል በተለይ በቆላ ተንቤን ወረዳ የሚገኙ የፓርቲው አመራር አባላት እንዲሁም ቤተሰቦቻቸው ችግር እየደረሰባቸው ነው ብለዋል። የወረዳው የፖሊስ አዛዥ ኮማንደር ክብሮም ወልዱ በወረዳው ሰው በፖለቲካዊ አመለካከቱ ጥቃት አይደርስበትም። እንዲያውም ተቃዋሚ ፓርቲዎች በሚያሰናዱት መድረክ በወረዳው የፀጥታ አካላት ጥበቃ ይደረግላቸዋል ይላሉ። ሙልጌታ አጽብሃ ከመቀሌ ዘገባ ልኮልናል። በትግራይ ክልል በህጋዊ መንገድ እየተፎካከረ የሚገኝ ብቸኛ ፓርቲ አረና ለሉዓላዊነትና ዴሞክራሲ በአባላቱ ላይ አሁንም ማስፈራሪያና ድብደባ እየደረሰባቸው መሆኑን ፓርቲው አስታውቋል። የፓርቲው የህዝብ አደረጃጀት ኃላፊ አቶ ተክለዝጊ ወልደ ገብርኤል መንግስት አብረን እንስራ እያለም አባሎቻችን ግን በጫና ውስጥ ነው ያሉት ብለዋል። የዚህ ማሳያ በትናንትናው እለት የፓርቲው ማዕከላዊ ኮሚቴ አባል የሆኑት አቶ ዜናዊ አስመላሽ የተባሉ የትግራይ ማዕከላዊ ዞን ቆላ ተንቤን ወረዳ ነዋሪ የሆኑት በወንድማቸው ላይ አካላዊ ጥቃት እንደደረሰባቸውና በቤት እንስሶቻቸውንም ጉዳት ደርሶባቸዋል ብለዋል። አቶ ተክለዝጊም አባሎቻችን በጣም ተሳቅቀው ነው እየኖሩ ያሉት፣ እየተሞትነው ያሉት አሁንም ትላንት ችግር ያጋጥሟል። አንድ የማዕከላዊ ኮሚቴ አመራር አለ፣ አቶ ዜናዊ አስመላሽ ይባላል። የተወሰነ ቦታም ተሰጥቶታል፣ ከዚህ አካባቢ እንዳትታይ የሚል ማዕቀብ ማለት ነው። ከዚህ አካባቢ ታየህ አንተ ላይ እርምጃ እንወስዳለን የሚል የሚያስፈራሩ ሰዎች ተሞዱበታል። በዚህ መንገድ ነው የሚሄደውና ትናንትም በሱና በቤተሰቡ አደጋ ደርሶበታል። በገጀራ ነው የተሞታው ወንድሙ፣ እንስሳም የተሞታሉ። ስለዚህ በጣም ብዙ ግፍ እየደረሰብን ነው ያለው። የአቶ ዜናዊ ወንድም በአሁን ጊዜ የሕክምና አገልግሎት እያገኙ ናቸው። የደረሰውን ጥቃት በህግ እንዲታይ በማመልከቻ ለወረዳ ፖሊስ ቢያሳውቁም የሚገባ አገልግሎት አላገኘንም ብለዋል። በተመሳሳይ መረጃ የአረና ለሉዓላዊነትና ዲሞክራሲ አባላት አሁንም በማረሚያ ቤት ውስጥ እንዳሉ አቶ ተክለዝጌ ተናግረዋል። በቅርብ ጊዜ ተፈጣ አባላት አሉ አሁንም ሁለት አባል አሉ። አንዱ እድሜ ልክ ነው የተፈረደበት፣ አንዱ ደግሞ 17 ዓመት የተፈረደበት፣ እስካሁን አልተፈቱም። በቅርብ ጊዜ ወደ ክቡር ርዕሰ መስተዳድር ዶክተር ደብረጽዮን ሄደን ደብዳቤ ይዘን ከጽህፈት ቤቱ አስገብተናል። እናየዋለን ነው ያሉን እንጂ እስካሁን የተደረገ ነገር የለም። በአቶ ዜናዊ ቤተሰብ አስመልክቶ ለቆላ ተንቤን ወረዳ ፖሊስ አዛዥ ኮማንደር ክብረም ወልዱ አናግረናል። በወረዳው በፖለቲካ ምክንያት ሰው የሚደርስበት ጉዳት የለም ብለው የገለጹት አዛዡ የአቶ ዜናዊ ጉዳይም የሚጣራ መሆኑም ተናግረዋል። አቶ ዜናዊ ለማመልከት ወደ ጽህፈት ቤቱ መጥተው ነበር፣ መጀመሪያ ግን በቀበሌ ኮሚኒቲ ፖሊስ ማመልከት እንዳለባቸው ተነግረዋቸው እንደተመለሱ ገልጸዋል። ከዚህ ውጭ ግን የአረና አመራሮች መድረኮች በሚያሰናዱበት ጊዜያትም አስፈላጊው የጸጥታ ትብብር እናደርግላቸዋለን፣ አብረንም ሰርተናል፣ በቀጣይም አብረን እንሰራለን ብለዋል ኮማንደሩ። ማንኛውም የአረና አባል ሊሆን ይችላል። የሚገለል ወይም በጎሪጥ ዓይን የሚታየለን፣ ከዜናዊ ጋር ይሁን ከሌሎችም ጋር በአካል እንተዋወቃለን። እነርሱም በሚያዘጋጁት አንዳንድ መድረኮች ስብሰባዎችም፣ አብረን በሰላም እንዲጠናቀቅ ሰርተናል። በቀጣይም አብረን እንሰራለን። በሐምሌ ወር አጋማሽ በመቀለ ከተማ በተካሄደው የትግራይ አስተዳደር ፎረም የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በአረና ፓርቲ አባላት የሚደርሱ ችግሮች እናቃቸዋለን፣ ይህንንም ክፍተታችን መሆኑን እንደ መንግስት ገምግመነዋል ብለው ነበር። በተጨማሪም የአረና ፓርቲ አባላት የታሰሩትን ለመፍታት መንግስት ፈቃደኛ ነው ብለው ነበር። ለአሜሪካ ድምጽ ራዲዮ ሙልጌታ አጽበሃ መቀለም። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ሰዓቱ በኢትዮጵያና በአካባቢዋ ሶስት ሰዓት ከሰላሳ አንድ ደቂቃ ይላል። የሐሙስ ምሽት ፕሮግራም ሁለተኛ አጋማሽ እየተጀመረ ነው። ቀዳሚው አሁንም የጅጅጋንና የአካባቢውን የጸጥታ ሁኔታ የሚቃኝ መሰናዶ ይሆናል። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ህይወት የጠፋበትንና ብዙዎችን ያፈናቀለና ዘውግ ለይቶ የደረሰ ጥቃት ምንነት፣ መንስኤና የፌዴራል መንግስቱን ሚና የሚመለከት ቅንብር ነው። ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና የፌዴራል መንግስቱ ጣልቃ ሊገባ ይገባዋል እኮ የሚለው ጥሪ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ህገ መንግስታዊ አግባቦችን ይዳስሳል። ይህንን ፕሮግራም ያዘጋጀው አሉላ ከበደ ነው። እንግዶቹ ራሳቸውን አስተዋውቀው ይጀምራል። ስቤ አደ አስ አሊ ይባላል ለሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ሕዝብ ለመዳን ተነስቶ የተቋቋሙበት መድረክ አፍራ ጉባኤ ነኝ። እኔ ዶክተር እስማኤል ቆዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወይ ሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሊቀመንበር ነኝ። ደምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጅጅጋ የደረሰ ሁከት መነሻ አይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች፣ በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበርን ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርሶ እስከሚያውቁት ድረስ በተጨባጭ የሆነውን በአጭሩ ይንገሩን። ያለፈው ነው ቅዳሜ የተከሰሰውን ነገር በጣም አሳፋሪ በጣም ያዝን ነገር ነበረ። እንደሰማችሁ ጊዜያዊስ የሚኖሩ ሌላ ብሄር ተወላጆች በሶማሌ ውጪ ማለት ነው። ያው ሀብታቸው ተሰርገዋል፣ ቤታቸው ተቃጥሏል፣ ወታቸው ይቀጥዋል። የእምነት ቤታቸው ቤተ ክርስቲያኖች እስከ ሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ተቀለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አትባአብ እኔ ካልማራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመፍጠር አሁን የቤተክርስቲያኖች ለመቃጠል ሌላ አላማ አለ። ከኢትዮጵያ ከእምነት የተነሳ ግጭት ለማፈር ነው፣ የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶችን ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሰዋል ማለት ነው። አብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የነበረው ሰዎች እጅም አለበት ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት መቅረባለ። መልካም ዝርዝሩን እንመለከታለን። አቶ አሊ ባለፈው ቅዳሜ የተፈጠረው ሁከትና አብያተ ክርስቲያናት የተቃጠሉበት የሰዎች ህይወት የጠፋበት ሁኔታ ሌላ ገዘፍ ያለ አላማ አለው የሁለት እምነት ቤቶችን ለማጋጨትና የከፋ ችግር እንዲፈጠር ነው የሚል የእርስዎን ግምት ሰጥተውናል። እሱን ወደ ኋላ ላይ እንመለከታለን። መንስኤውንም በእርግጥ በተጨባጭ ማቅረብም ስለሚያስፈልግ፣ አቶ ደምሰው እርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ። በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ በአጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት? ምንድን ነው በተጨባጭ ሆነው መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በሕይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ተመልካት ያለመ እንቅስቃሴ እንደሆነ እናወስዳለን። ጥቃቱ በዋነኝነት በብዙሀኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ቤት ተኮር ብል ጉዳዩን የሳትኩ አይመስለኝም፣ ምክንያቱም ተጠቂዎቹ ሌሎች ስለነበሩ። እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ከደረሰው ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት ጥቃቱ ሰለባ የሆን ነው። በመጀመሪያ እኛን የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽሕፈት ቤታችን ተቃጥሏል። ንብረት ወድሟል። መኪና ተወስደዋል። ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል። ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለውም። እንግዲህ ይሄ ለምን ሆነ የሚለውን ካየን፣ ባለፉት ጊዜያት አሉላ፣ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጅጋ ከተማ ለሚገኘው ቅርንጫፍ ቤታችን ልከን ነበረ። ባለሙያዎቻችን ይሄንን እንዲሰሩ እንዲያጣሩ ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ሊደርስባቸው ነው። በዛ ሂደትም ሆነው የምርመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው። ከዚህ የክልሉ ቅርንጫፍ ጽሕፈት ቤት ኮሚሽነር ተደብድቦ እንደነበረ ይታወቃል። በእለቱ ጥበቃ ሰራተኛችን ድብደባ ደርሶበታል። ሌሎች ሰራተኞችን ምርማሪዎቻችን ቢኖሩ ሕይወታቸው አደጋ ላይ ሊወድቅ ይችል እንደነበረ ነው። እንግዲህ እኛ ላይ ያለመ እንቅስቃሴ የተደረገው አጠቃላይ እንቅስቃሴው ጥቃቱ፣ ይህንን መረጃ ለማጥፋት ያለመ እንደሆነ እንወስዳለን። ዶክተር እስማኤል ቀደም ብሎ እንደገለጹልን ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድነው? ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ በዛ በንብረት ላይ የደረሰባቸው ሰዎች። ፕሬዚደንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ በኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዴሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከአንድ ሺ አምስት መቶ በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የሞከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ የሆነ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ። እና ይህንን አቤቱታ ብዙ አቅርበን የሚሰማ ጆሮ አልነበረም። በዛ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚህ በአይሻ በኩል አድርጎ የሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም እና ከአስር ሺህ በላይ ሰዎች ወደ ጅቡቲ ገቡ። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና እና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው። ሌሎች ደግሞ አሉ። የተለያዩ የሶማሌ ኢቨን ጎሳ ከሚባሉት የእነሱን ንብረት ደግሞ በጣም ነው ያጠፋው እና ለማሳጠር ያው የመጨረሻው ጊዜ ስለሆነ በተለይ ሄጎ የሚባሉ ጋንግ ወጣቶች ስላሉት እሱ ስልጣን ላይ ለመቆየት ነው የወሰደው። እና በጣም የገረመን ግን፣ በጣም በጣም የገረመን የፌዴራሉ መንግስት እስከዛ ድረስ በመቆየቱ ነው እና ብዙ ጊዜ ነገር ናቸው ወደዛ እንዳይሄድ። ግን መጨረሻ ላይ ከሁለት ቀን በኋላ ነው ዛ የደረሱት። የሰማችሁት፣ ተሰምታችኋል። ቤተ ክርስቲያኖች፣ ሌሎችንም ንብረቶች ተቃጥለው፣ በዛ ውስጥ ብዙ ሰው ነው የሞተው። አድማጮች ወደ ህግ ባለሙያው ትንታኔ ከማለፋችን አስቀድመን ደግሞ ቀደም ብሎ ከተሰሙት አስተያየቶች የተለየ ድምፅ ያሰሙ አንድ የአካባቢው ነዋሪ ድምፅ እንስማ። ራሳቸውን ያስተዋውቃሉ። ስሜ ጀማል አሊ ይባላል። እጅጋ ዩኒቨርሲቲ መምህር ነኝ። ቅዳሜ ዕለት ጥዋት የከተማው ህዝብ ከክፍልነቅና ወደ ስራው ሊያመራ ስል ነው ይሄ ችግር የመጣውና የሆነ ስብሰባ ነበር የክልሉ መንግስት የሚያደርገውና ከእንቅልፋችን እንደነቀን ታንክ እና የሆነ ሚሊተሪ ኮንትሮል አድርጉ ሰው ከተማውን ተቋጥሮት ነው እኛ ያየነው እና በዛ ላይ ህውከቶች እና ረብሻ፣ ብጥብጥ እንዲደረጉ ወይም እንዲፈጠር የተደረገው እና በዛ ላይ የህብረት እና በሰው ህይወት ላይ ምችል ትልቅ ጉዳት ደርሶባቸዋል። የተፈጠረው ነገር አሳዛኝም እንዳቃቢ ሰው ገፍ የሳዘበት ነገር በጣም አስቸጋሪም ከባድ ነገር እያስባለሁ። በእርግጥ ያን የተፈጠረው አቶ ጀማል፣ አብያተ ክርስቲያናት ሲቃጠሉ የሰው ህይወት ሲያልፍ እና ግጭቶች ያስከተሉትን ጉዳት በማህበራዊ መገናኛ ብዙሀን ተመልክተናል። እርስዎ ግን በቅርበት እንዳለ ሰው ብጥብጡ ያስከተለውን በቀጥታ በተጨባጭ ማንስ ነበር? የሚያሳዝን ነው ያሉትን ያን አደጋ ያደረሱት ወገኖች እነማን ናቸው እርስዎ እስከሚያውቁት? በእርግጥ ችግር ስከሰት ያው አጥፊዎችም እንዳሉ ሆኖ እኔም እንድነው አርነቴ መምህራኖችም ነበሩ እዛም ያስተምሩት እና ከዛ አካባቢ ያው የወሰድኩኝ ወደ ቤት ያመጧቸው ሰዎችም ነበሩ ያውን በጥቃት እንዳይዳረግ ያደረኳቸው ስታፎች አሉ፣ እና መምህራኖችም አሉ በዛ ላይ የተፈጠሩ ችግሮች እንደ ዓይን እማኝ የሆነ ያየኋቸው ነገሮች ከሆነ ሶማሊን ወይም ሶማሊን ሕብረተሰብ የማይወክሉ ሰዎች ናቸው ይህን ድርጊት እንዲፈጽሙ ያደረጉት እና በዛ ቁጣ ወይንም በድርጊቱ የተበሳጩት ሰዎች ናቸው ቁጣቸውን እና ረብሻውና ብጥብጡን ያነሱት ብዬ ነው ማስበው ወይም ያየኋቸው። እዚህ ዝርፊያ ላይ የነበሩ ሰዎችን አይቻቸዋል ዝጥብጥ እና ፋቂ ወይም ረብሻን የሚናፍቁ ሰዎች ናቸው ብዬ ነው የወሰድኩት እርስዎ እስከተረዱ ድረስ እነኚህ እንዳሉት ረብሻ ናፋቂ ብለዋቸዋል ጉዳት ለማድረስና ዝርፊያም ለመፈጸም የተነሳሱት ሰዎች የክልሉን ህዝብ አይወክሉም ብለዋል ትክክለኛ አስተያየት ይመስለኛል የተወሰኑ ወገኖች እስከሆኑ ድረስ ነገር ግን ማን አስተባበራቸው ማን ያን ጥፋት እንዲያደርጉ መራቸው አሁን በእርግጥ አስተባባሪ እንደምታውቀው የሆነ ችግር ሲፈጠር አንድ እንደ አስተባባሪ ይኖራል። ብቻ ራሱም እንደ ሲጀመር ጨዋታና በምንድን ነው መጀመሪያ በሰላማዊ ሰልፍ ሆነ ነበር እና ከዛ ውስጥ ነው ሰዎቹ ይሄንን ወጣቶች ናቸው እንደዚህ ሶማሌን ህዝብ የማይወክሉ በአንድ ህብረተሰብ ውስጥ ደግሞ ይገኛሉ እንደዚህ አይነት ሰዎች እና በእንደዚያ አይነት ሰዎች ናቸው እንደዚህ ድርጅት የተፈጠሙት፣ ግን አስተባባሪ መሪም ያላቸው ሰዎች አይደሉም። ያም የተደራጀ ሀይል አልነበረም። እንደምታወቁ በኛ ክልል ላይ ብዙ ብሄር ብሄረሰብና የተለያዩ ህብረተሰብ ይኖራሉ። አብሮ ለዘመናት ነው የሚኖሩት። አሁን እንደሚባለው ጅጅጋ ውስጥ ከሀምሳ ዓመት በላይ የኖሩ ህዝብ ናቸው እነዚህ ሀበሾችም ወይም ነን ሶማሊ የሆኑ ሰዎች እነዚህ ሰዎች አብሮ ላይፍ አንድ ሼር የሚያደርጉት አብሮ ምግብ አንድ ላይ የሚበሉት አብሮ የሚሳቀሩ የሚዋደዱ ህዝብ ነው። ችግር ተከሶ አይታወቱ እና ይሄ ነገር ሲከሰት እነሱ እራሳቸው ይህን ነገር እንዴት ነው አላም እስከማመን ድረስ አልተቀበሉትም እና በአንድ ህብረተሰብ ውስጥ ደግሞ የተወሰኑ ሰዎች የአይነት ነገሮችን የሚቀሰቀሱ ሰዎች ሊኖሩ ይቻሉ ብዬ አስባለሁ። መልካም ወደ አቶ ሙልጌታ ሊሄድ አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። በአንድ ወገን ቀደም ብሎ በዶክተር እስማኤልና የአቶ አሊ ቡድንም ሌሎችም በተደጋጋሚ እንዳቀረቡት ፌዴራል መንግስቱ ጣልቃ ገብቶ በህዝቡ ላይ የሚደርሰውን በደል አንዳንዶቻችን በውጭ እያለን ሁሉ ይደርስብናል ያሉትን ዶክተር እስማኤል ቀደም ብሎ የገለጹትን በደል ማስቆም አለ በት የሚል ጥያቄ በተደጋጋሚ ስንዘግብ ቆይተናል። የክልሉ መንግስት ወይም አስተዳደር የሰጠው መልስ የለም። የፌዴራሉ መንግስት በጊዜው የሰጠን መልስ የለም። በሌላ በኩል ደግሞ የፌዴራል መንግስት የአንድን ክልል ሉዓላዊነት ወይም ህጋዊ ልዕልና የተሻገረ እርምጃ ነው የወሰደው። ወታደራዊ ጣልቃ ገብነት ማድረግ አልነበረበትም የሚል አስተያየት በማህበራዊ መገናኛ ብዙሀን ተዛምቷል። የትግራይ ክልል አስተዳደርም ሌሎች የከፉ ሁኔታዎች እንዳይፈጠር የሚል የፌዴራሉ መንግስት ጣልቃ ገብነት በሚቃወም መልኩ መግለጫ አውጥተዋል። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? አሁን ከሚባሉት ሁኔታዎች አንጻር የጅጅጋውን እንዴት ይመለከቱታል? አቶ ሙልጌታ፣ እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ። አንዱ የክልል መንግስት ነው፣ ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ እራሴ ችግሩን ማስወገድ ይችላለሁ ብሎ ካሰበ የፌዴራል መንግስት ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢናቸው ሆነው የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌም ሆን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስት በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ የዜጎቹ መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑ ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋል ና ይህን ችግር ለማስወገድ የፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቀዋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስተሩ የጠቅላይ ጦር አዛዥ ነው። ኮማንደር ኢንቺፍ ነው የመከላከያ ሰራዊቱ እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስተሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የአገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ ሰው ጠቅላይ ጦር አዛዡ መሆኑ የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል። ቀደም ብሎ ከቀረቡ ሀሳቦች ጋር ለማዛመድ፣ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ በተጨባጭ ለታየው አቤተ ክርስቲያናት ተቃጥለዋል። የዜጎች ሕይወት ጠፍቷል። ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበት የአሉላ ጥያቄ እንዳደመጣችሁት መልስ የሚያገኘው በሌላ ዝግጅት ነው እንደሚቀጥል እናስታውሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሌላ ወቅታዊ የኢትዮጵያ ጉዳይ ይመለከታል። አሁን ቀጣዩ ዘገባ የኦሮሞ ነጻ አውጪ ግንባር በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታውቋል። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው ኦነግ ጋር በአስመራ የደረሰውን ስምምነት ዝርዝር ሄኖክ ሰማግዜር በተከታዩ ዘገባ ያብራራል። መሰረቱን በውጭ ሀገር በተለይ በኤርትራ አድርጎ በኢትዮጵያ ውስጥ በድብቅ ይንቀሳቀስ የነበረውና በኢትዮጵያ ሕዝብ ተወካዮች ምክር ቤት አሸባሪ ድርጅት ተብሎ ተሰይሞ የነበረው ኦነግ የኢትዮጵያ የፖለቲካና ዴሞክራሲያዊ አስተዳደር ተፎካካሪ አካል ሊሆን ተስማምቷል። በአቶ ዳውድ ኢብሳ የሚመራው ኦነግ በአስመራ ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁና ከኦሮሚያ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ ጋር የደረሰውን ስምምነት ከአስመራ አቶ ዳውድ አብራርተዋል። የደረስንበት ስምምነት አንደኛ ለሀያ ሰባት አመት ጦርነት ነው ሲካሄድ የነበረው ውጊያ ነው፣ ግጭት ነው። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ ከዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም ከዚህ ማያይዞ ለብቻ ይሄ ከኢትዮጵያ መንግስት ጋር የተስማማ ነው ከዚህ ያይዞ ደግሞ የስራ ጉዳይ ነው የሚያያዘው ማለት ነው ይህንን ለወደፊት ስምምነት ላይ ደርሰናል በአጠቃላይ ግን ለወደፊት ትንሽ ጥናት አድር እንዴት እንደሚከናወን የጋራ ኮሚቴ ለማቋቋም በዚህ ላይ ተስማምተናል ሶስተኛ እና ከዚህ ለየት ያለ ከአቶ ለማ መገርሳ ጋር እንደ ኦሮሚያ ፕሬዚደንትነት ደግሞ ኦሮሚያ ውስጥ ያለውን የፖለቲካ እንቅስቃሴ፣ የኦሮሞ ድርጅቶች የወደፊት የፖለቲካ እንቅስቃሴ ስነ ስርዓት መሆን እንዳለበት ሙሉ በሙሉ ስምምነት ላይ ደርሰናል። በተለይም ድርጅቶችና የፖለቲካ ቡድኖች እንዴት ነው የሚንቀሳቀሱ የኦሮሞ ነጻነት ግንባር ጨምሮ ቶፒዶ ሌሎችም ህዝቡን ከባሳተፈ መልክና በጣም ስርአት ባለው መልክ እንዲሆን ይወርድ ከዚህ በፊት የነበሩ ፖለቲካ ድርጅቶች መላ የነበረው ስነ ስርአት የለቀቀ ሽኩቻ እንዳይኖር፣ ይህንን የሚቆጣጠር በመንግስትም ህግ እንደዚሁም ደግሞ በኦሮሞ ባህል ሰፉ በሚሉት በዚህ ተወስኖ አጥር ውስጥ እንዲንቀሳቀሱ በዚህ ላይ ለመስራት አንድ ላይ ለመስራት ተስማምተናል። ይሄ ደግሞ ለሌሎች ኢትዮጵያ ውስጥ ላሉት ህዝቦችም በጣም ጠቃሚ ነገር የሚሆን ብለን ነው የተስማመነው። ከአቶ ለማ መገርሳ ጋር የኦነግ ስራ አስፈጻሚ ኮሚቴ በሚቀጥሉት ሶስትና አራት ቀናት ውስጥ ወደ ኢትዮጵያ በመግባት ጽህፈት ቤት እንደሚመሰርትና ለቀጣይ ሰላማዊ የፖለቲካ እንቅስቃሴ የሚያዘጋጁ ስራዎችን እንደሚሰራ ነው አቶ ዳውድ ኢብሳ ለአሜሪካ ድምፅ ያብራሩት። የኦሮሚያ ክልላዊ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ በኢትዮጵያ ለተያዘው ሁሉን አሳታፊ የፖለቲካና አስተዳደራዊ ማሻሻያ አጋዥ እንደሚሆን ተናግረዋል። ለረዥም ጊዜ፣ ለብዙ ዓመታት የነበረው ጦርነት በመሬት ላይ የሚሆን በሰዎች አይምሮ ውስጥ የጠላትነት አታይም ፈጥሮ ብዙ ጉዳቶች ደርሷል። ስለዚህ በዚህ ስምምነት በመጀመሪያ ኦኔግ በኦሮሚያ ጉዳይ በኢትዮጵያ ጉዳይ ከመንግስት ጋር በሰላማዊ መንገድ መስራት እንደሚችል የሚያደርግ ስምምነት ነው። በሁለተኛ ደረጃ ደግሞ እስካሁን ድረስ በኦኔግና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆነዋል ማለት ነው። ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። በሶስተኛ ደረጃ በሂደት የሚታዩ ጉዳዮችን ውይይት ለማድረግ ደግሞ ከሁለቱም ከመንግስትና ከኦኔግ የተውጣጡ አባላት የያዘ አንድ ኮሚቴ በአጭር ጊዜ ውስጥ እንዲቋቋምና አስፈላጊ የሆኑ ጉዳዮችም ለመወያየት የሚያስል ይሆናል ማለት ነው። በአጠቃላይ ለሀገር መረጋጋት እንደዚሁም ደግሞ በቀጥታ በቅርብ በኦሮሚያ የታዩ የጸጥታ ችግሮችም እንዳሉ ይታወቃል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም በኦነግ ታጣቂዎች የተከሰቱ የጸጥታ ችግሮችን ሲገልጹ ነበረ። በቀጥታ በኦሮሚያ ጸጥታ ላይ በአሁኑ ወቅት ምን አይነት እፎይታስ ይፈጥራል? በአጠቃላይ ደግሞ የኦነግ ሰራዊት በሀገር ውስጥም እንዳለ በውጭ ሀገርም እንዳለ ነው የተናገሩት አቶ ዳውድ ኢብሳ። እና የሰራዊቱ ውስጥ ወደፊት እጣፈንታ ምን ይሆናል? እንግዲህ የዚህ ስምምነት ሚና በተለይ በኦሮሚያ ጸጥታ፣ በአጠቃላይ በሀገር ጸጥታ ላይ ግልጽ ነው። ከዚህ በፊት በተለይ ኦኔግ የሽብርተኛ ድርጅት ተብሎ ከተፈረጀ ጊዜ ወዲህ በኦሮሚያ ውስጥ የዩ ፓርቲ የኦህዴድ አባላትን ጭምር በኦኔድ ስም ሲሸማቀቁ እንደነበረ ምሁራኖቻችን፣ በዩኒቨርሲቲ ተማሪዎቻችንም፣ እንዲሁ ደግሞ ወጣቶቻችን፣ በንግድ ላይ የተሰማሩትም በተለያዩ ጊዜያት የኦኔድን ስም እንደ በትር በመጠቀም የተሻለ የተሳትፎ ለማድረግ የሚንቀሳቀሱትን እንኳን ለማሸማቀቅ የሚደረግ ሁኔታ ነበረ። ይሄ ሁሉ የሚያበቃበት ስምምነት ነው ለኦሮሚያ፣ እንዲሁም ደግሞ ለኢትዮጵያ ህዝብ እኩልነት፣ ነጻነትና ዲሞክራሲ የሚታገሉት በየትኛውም ፓርቲ ይሁን የህዝብ ጥቅም የበላይነት እንዲከበር አድርጎ አንድነታቸውን ስለሚያጠናክሩ ይሄ ትልቅ ድል ነው ብለን ነው የምናየው ማለት ነው። የኦሮሞ ነጻነት ግንባር ለሶስት አስር ዓመታት የሚጠጋ ጊዜ የኦሮሞ ህዝብን የራስ ዕጣ ፈንታ በውሳኔ ህዝብ ተግባራዊ ለማድረግ የወጠነው ርዮት ስር የትጥቅ ትግል ሲያካሂድ ቆይቷል። ድርጅቱ በኢትዮጵያ ውስጥ ሰላማዊ የፖለቲካ ተሳትፎውን ሲያደርግ ታዲያ ይህንን ርዮቱን እንደዚሁም የፖለቲካ መርሃ ግብሩን እንዴት ያካሂዳል ብዬ አቶ ዳውድ ኢብሳን ጠይቄያቸው ነበር። የኦሮሞ ነጻነት ግንባር ያው የኦሮሞን ዚ የራስን ዕድል በራስ የመወሰን መብት ይዘው ነው የምንቀሳቀሰው። ብዙዎች የመገንጠል ይሉታል፣ እኛ የነጻነት ጥያቄ እንላለን። ይሄ ነው አግባብ ያለው ብለን ነው የምናምነው በህገ መንግስቱ ውስጥም የተፈቀደ ነው። ልዩነቱ ይህንን ይዘን እንዳንንቀሳቀስ ከዚህ በፊት እገዳ ተደርጎብን ጦርነት መደረጉ ነው እንጂ በህገ መንግስቱ ውስጥ አለ። በሰላም ተንቀሳቅሶ ማንኛውም ቡድን የፈለገውን ጥያቄ ወስዶ ይንቀሳቀሳል። የዲሞክራሲ አግባብም ይህንን ነው የሚፈቅደው። የሀገሪቱ ህገ መንግሥትም ይህንን ነው የሚፈቅደው። ይህ እንዴት የሆነ ከኦሮሞ ህዝብ ጋር ተማክረን ደግሞ እንዴት ወደፊት እንደሚችል የፖለቲካው ዳይናሚክስ ይሆናል ማለት ነው። በኦሮሚያ የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በኢትዮጵያ የዴሞክራሲ ግንባታ ላይ ህዝቦች መሪዎቻቸውንና የወደፊት ኑሮአቸውን በመረጃ ተመርኩዘው የሚመርጡበት ስርዓትና ተቋማት የመገንባት ጉዳይ ቀዳሚ እንደሚሆን አብራርተዋል። የፓርቲዎች የበላይነት አይደለም የአመራር ወይ ደግሞ የፖለቲካ መሪዎች የበላይነት ሳይሆን የኦሮሞ ህዝብ የበላይነት የእነሱ ድምፅ የምሰማበት የዜጎቻችን በአጠቃላይ የኢትዮጵያውያን ድምፅ የበላይነት የሚያገኝበት ሁኔታ እንዲፈጠር ነው የምፈለገው እና የኦሮሞ ህዝብ በምርጫ ማን እንደሚመራው በሚወስንበት ጊዜ ሌላውም በሂደት መፍትሄ የሚያገኝ ይሆናል እና የህዝብ ድምፅ የበላይነት በሚያገኝበት ጊዜ ትክክለኛ ዲሞክራሲ በሚፈጽምበት ጊዜ እውነተኛ ዲሞክራሲ፣ የሚዲያ ነጻነትና የገጠሩም ህዝብ የከተማውም ህዝብ ትክክለኛ መረጃ ስሜትን የሚቀሰቅስ ሳይሆን አንዱን እንደ መልአክ የምስል አንዱን ደግሞ እንደ ሰይጣን የምስልና ህዝብን የሚያደናግር መረጃ ሳይሆን ትክክለኛ መረጃ ህዝብ አመዛዝኖ እውነታውን አውቆ የሚጠቅመውን የሚመራውን መሪ በሚመርጥበት ጊዜ አሁን የምነሱ ጥያቄዎች ሁሉ መልስ ያገኛሉ ብለን ነው የምንጠብቀው የኦሮሞ ነጻ አውጪ ግንባር ሰራዊት የተኩስ አቁም ስምምነቱን አስመልክቶ በተለይ ወታደራዊ መሪዎች ተወያይተዋል የወደፊት ሚናቸውና ጣፋንታቸውስ ምን ይሆናል ለሚለው ጥያቄ በሂደት የሚመለሱ በርካታ ጥያቄዎች እንዳሉ ነው ከሁለቱ ወገኖች የተሰነዘረው አሁን የተኩስ አቁም ስምምነቱን አስመልክቶ መረጃና ትዕዛዙ ከድርጅቱ ተላልፏል ብለዋል አቶ ዳዊድ ይብሳ በኦሮሚያ በቅርብ ጊዜያት የታዩ የጸጥታ እክሎችን አስመልክቶም እንዲህ ብለዋል። ከኦሮሞ ሰራዊት በደቡብ አለ፣ በምዕራብ አለ። ኦሮሚያ ውስጥ በተለያዩ አካባቢዎች ዩኒት ቢሮ ዩኒት አለ። ይሄ የሰራዊቱ አዛዦች ይሄንን ፕሮሰስ አካሄድ ከመንግስት ጋር የምናደርግ በየጊዜው መግለጫ ያገኛል። ሆኖም ግን ሰራዊት ሰራዊት ነው። በትዕዛዝ ውስጥ ነው ያለው። በድርጅቱ ትዕዛዝ ስር በእኛና በእነሱ መሀል ያለ ቋሚ ግንኙነት ነው። ድርጅቱ መግለጫ ከወጣ በኋላ ትዕዛዙ በነሱ ሙሉ በሙሉ ይከበራል። ይህን እናረጋግጣለን። ከመንግስቱ ጋር የነበረ ግጭት የታወቀ ነው፣ ሲደረግ የነበረ ነው። አላስፈላጊ ነበር። እኛም ተኩስ ማቆም ጥሪ አድርገናል። የሆነ ሆኖ አንዳንድ ግጭቶች ተደርገዋል። ያ ግጭት ከአሁን በኋላ በእኛ በኩል የለም። በጣም ነው የማመሰግነው አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር አመራር አባል ለሰጡኝ ማብራሪያ አመሰግናለሁ እኔም አመሰግናለሁ በጣም አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሃይማኖት ነጻነት ብዙውን ጊዜ የመጀመሪያው የአሜሪካ ነጻነት ተብሎ ይጠራል። የአሜሪካ መስራች አባቶች በዩናይትድ ስቴትስ ህገ መንግስት ካሉት የመብት አንቀጾች በመጀመሪያ ደረጃ ያስቀመጡት የሃይማኖት ነጻነትን ነው። ምክትል ፕሬዚደንት ማይክ ፔንስ የሃይማኖት ነጻነትን ለማራመድ በቅርቡ በተካሄደው ስብሰባ ባደረጉት ንግግር ዩናይትድ ስቴትስ የሃይማኖት ነጻነትን የማዳበር ተምሳሌት በመሆን ትመራለች ብለዋል። ምክትል ፕሬዚዳንቱ በዓለም ዙሪያ በአውሮፓ ሀገሮችም ጭምር በሃይማኖት እምነት አለመቻቻል እያደገ መሄዱ እንዳሳሰባቸው ገልጸዋል። ለምሳሌ ሩሲያ ውስጥ ከአንድ መቶ ሰባ ሺህ በላይ የሚሆኑ የጀሆቫ ምስክሮች ተከታዮች እንዳያመልኩ ታግደዋል። የመንግሥት ኃይሎች ሴንት ፒተርስበርግ አጠገብ ያለውን የጀሆቫ ምስክሮች ዋና ጽሕፈት ቤትን ይዘዋል። በሀገሪቱ ዙሪያ የሚጸልዩባቸውን አዳራሾች ወረዋል። በርካታ የእምነቱ ተከታዮችን አስረዋል። አውሮፓ ውስጥ በአይሁዳውያን ላይ ፍጅት ከተፈጸመ ሰባ ዓመታት ባለፉበት በአሁኑ ወቅት ከፍጅቱ የተረፉትን አረጋውያን ሳይቀር ማጥቃት በሚያሳስብ ሁኔታ እየጨመረ ሄዷል። ዩናይትድ ስቴትስ እየጨመረ ሄደው የሙስሊሞች ጥላቻም ያሳስባታል። ጸረ ሙስሊሞችና ጸረ ጽዮናዊነትን ለመታገል ከበርካታ የአውሮፓ መንግስታት ከአውሮፓ ህብረትና አውሮፓ ካለው የጸጥታና የትብብር ድርጅት ጋር እየሰራች ናት። የአሜሪካ ሕዝብ ምንጊዜም ቢሆን ለሃይማኖት ነጻነት ይቆረቆራል። አውሮፓን ካቀፉት በዓለም ዙሪያ ካሉት ሀገሮች ጋር ምንጊዜም ቢሆን አብረን እንሰራለን በማለት የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የሐሙስ ምሽት ፕሮግራማችን እዚህ ላይ ያበቃል። አድማጮቻችን፣ ያስተናገድናችሁ አዲሱ አበበና ቆንጂ ታየንን አብራችሁን ስላመሻችሁ እጅጉ እናመሰግናለን። የትግርኛ ስርጭት አሁን ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።